ብሪታንያ ውስጥ በጥቂት ወራት ውስጥ ሲደርስ ሶስተኛ ጊዜ የሆነውንና ባለፈው ቅዳሜ ከለንደኑ ድልድይ አቅራቢያ የደረሰውን የአሸባሪዎች ጥቃት ተከትሎ የአገሪቱ ሕጋዊ ስርዓት ይቀየር የሚሉ ጥሪዎች እያየሉ መጥተዋል። ይህ ታዲያ ሰፊ በሆነው የለንደን የሙስሊም ማህበረሰብ ዘንድ የሲቪል መብቶቻችን ሊገደቡብን፣ የአለመቻቻልም ሊፈጠር ነው የሚል ስጋት አሳድረዋል። የአሜሪካ ድምፁ የአውሮፓ ዘጋቢ ሉዊ ራሚሬስ ከለንደን ያስተላልፈውን የዚህን ዘገባ ዝርዝር ቆንጅታየ ይዛቀርባለች። ለንደን ከቅዳሜው ጥቃት ጠንከር ብላ ልታግግም እየሞከረች ነው። ወደፊት የምታመራበትንም አካሄድ አሻግራ መመልከት ጀምራለች። የሀገሪቱ መሪዎች በበኩላቸው በጥቂት ጊዜ ውስጥ እንደዚህ የሽብር ጥቃት ሲደጋግመን ነገሮች እንዳሉ ሊቀጥሉ አይችሉም በማለት በግልጽ እየተናገሩ ነው። ጠቅላይ ሚኒስትር ቴሬሳ ሜይ ፋር ቱ ማች እውነቱን ለመናገር ሀገራችን ውስጥ ጽንፈኝነትን በተመለከተ ያለው ትዕግስት በጣም ከመጠን ያለፈ ነው። ስለዚህ በጣም ጠንከር ባለ መንገድ ከኅብረተሰቡ ውስጥ እየለየን በደንብ መንጥረን ማስወገድ ይኖርብናል። ይህ ደግሞ አስቸጋሪና ብዙውን ጊዜም የሚያሳፍር ውይይት ማድረግን ይጠይቃል። ነገር ግን በጽንፈኝነት ላይ ሀገራችን በአንድነት መነሳት ይኖርባታል። ኑሯችንንም በተለያየ ማህበረሰብ ለየብቻችን ታጥረን ሳይሆን በእውነተኛ ዩናይትድ ኪንግደምነት መኖር መቻል አለብን። ይሁን እንጂ ሀገሪቱ ከእለት ወደ ዕለት ከውስጥ በሚነሳ አካላዊ ጥቃት ስጋት ላይ ባለችበት በዚህ ወቅት ጠቅላይ ሚኒስትሯ ያሉትን ሲናገሩት እንጂ በተግባር ቀላል ላይሆን ይችላል። በሙስሊሞች እና ሙስሊም ባልሆነው የተቀረው ህብረተሰብ፣ እንዲሁም በራሳቸው በሙስሊሞቹ መካከል ክፍፍሉ እየተባባሰ ነው የሚል ስጋት አለ። ኢማም ዚህ ሐሳን ሞሐመድ፦ እኔ የለንደን ነዋሪ ነኝ፣ ያደግኩትም ለንደን ነው። ትላንት የተፈጠረው ነገር በጣም ያሳዝናል። በጣም ነክቶኛል። ደግሞም ጥቃቱ ባገኛቸው ሰዎች ላይ ብቻ የተፈጸመ ሳይሆን በኔም ላይ ነው የተፈጸመው። ሊለያዩን እየሞከሩ ነው። ሌላም አሳሳቢ የሆነ ነገር አለ። ብሪታንያ ጠንከር ያለ የኢንተርኔት ስለላ ለማካሄድ ሰዎችን በቁጥጥር ስር ማዋልን የሚመለከቱትን ሕግጋቷንም ለመቀየር ከሽብርተኝነት ጋር በተያያዙ ወንጀሎች ለተበየነባቸው ተከሳሾች የሚሰጠው ቅጣት ጠንከር እንዲል ለማድረግ እያሰበች ነች። አንዳንዶች ደግሞ ሰፋ ባለ መልኩ ነው የሚመለከቱት። ይህንን ለማህበረሰብ ጥቅም ተሟጋች የሆኑት ፋራህ ኢጋል ምን ሊመጣ ነው በሚል የሚከተለው ምላሽ የሚያስፈራቸው ሰዎች አሉ። እኔን እንደሚገባኝ ግን ፈጽሞ እንደዛ አይደለም። እንደ ኅብረተሰብ ወዴት እየሄድን ነው የሚለውን ራሳችንን እንድንጠይቅ ይመስለኛል። ሙስሊሞች በብዛት በሚኖሩበትና ከአጥቂዎቹ መካከልም አንዳንዶቹ ይኖርበት በነበረው በምስራቃዊው የለንደን አካባቢ ውጥረቷ ይሏል። መግለጫዎች ሲሰጡም በጥንቃቄ ነው። ምስራቅ ለንደን ባለ መስጊድ አንዱ ምእመን ድርጊቱን አንድ ሰው ይፈጽማል፣ ጠቅላላ ማኅበረሰቡ ጥፋተኛ ይደረጋል። እንዲህ ዐይነት አረመኔነት የሚፈልግ አንድም ማኅበረሰብ የለም። እኛ እናወግዘዋለን፣ አብረን ልናወግዘውም ይገባል። የቅዳሜው ጥቃት ከደረሰበት ከቦሮ ማርኬትና ከለንደን ድልድይ አቅራቢያ ነዋሪዎች አሸባሪዎች እንደሚፈልጉን አንሆንላቸውም ብለው ወስነዋል። ዱጋልድ ብላክ የለንደን ብሪጅ ቀበሌ ነዋሪ ናቸው። To get on. We've got እኛ ኑሯችንን መኖር መቀጠል አለብን። እኛ ብሪታንያውያን ከዚህ የባሰማ አሳልፈናል። አሁንም በርትተን እንደ ማህበረሰብ እንደ ሀገር በአንድነት ወደፊት እንገፋለን። ብሪታንያ ውስጥ መሳሪያ የታጠቁ ፖሊሶችን በየቦታው ማየት የተለመደ ነገር አልነበረም። አሁን ታዲያ በቦሮ ማርኬት ቀበሌ ወዲያ ወዲህ ሲሉ መታየታቸው በሶስት ወር ጊዜ ውስጥ ሶስት ጊዜ ጥቃት መድረሱ ያቺን ሀገር እንደፊቱ ላትሆን ሳይቀይራት እንዳልቀረ የሚያስታውስ ነው።